ትንቢተ ኢሳይያስ ምዕራፍ ስልሳ አንድ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና ልባቸው የተሰበረውን እጠግን ዘንድ ለተማረኩትም ነጻነት ለታሰሩትም መፈታተን እናገር ዘንድ ልኮኛል የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን፣ በልቅሶም ፈንታ የደስታን ዘይት፣ በአዘንም ፈንታ የምስጋናን ጸፊያ እሰጣቸው ዘንድ ልኮኛል። ከጥንትም ጀምሮ ባድማ የነበሩትን ይሠራሉ፣ ከቀድሞ የፈረሱትንም ያቆማሉ። ባድማ የነበሩትና ከብዙ ትውልድ በፊት የፈረሱትን ከተሞች እንደ ገና ይሠራሉ። መጻተኞችም ቆመው በጎቻችሁን ያሰማራሉ፣ ሌሎች ወገኖችም አራሾችና ወይን ጠባቂዎች ይሆኑላችኋል። እናንተ ግን የእግዚአብሔር ካህናት ትባላላችሁ፣ ሰዎቹም የአምላካችን አገልጋዮች ብለው ይጠሯችኋል። የአሕዛብን ሀብት ትበላላችሁ በክብራችሁም ትመካላችሁ። በእፍረታችሁ ፈንታ ሁለት እጥፍ ይሆንላችኋል፣ በውርደታችሁም ፈንታ ዕድል ፈንታችሁ ደስ ይላቸዋል። ስለዚህ በምድራቸው ሁለት እጥፍ ይገዛሉ፣ የዘላለምም ደስታ ይሆንላቸዋል። እኔ እግዚአብሔር ፍርድን የምወድድ ስርቆትንና በደልን የምጠላ ነኝ። ፍዳቸውንም በእውነት እሰጣቸዋለሁ፣ ከእነርሱም ጋር የዘላለምን ቃል ኪዳን አደርጋለሁ። ዘራቸውም በአሕዛብ መካከል፣ ልጆቻቸውም በወገኖች መካከል የታወቁ ይሆናሉ። ያያቸውም ሁሉ እግዚአብሔር የባረካቸው ዘር እንደሆኑ ይገነዘባል። አክሊልን እንደ ለበሰ ሙሽራ በጌጥ ሽልማቷም እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጐናጸፊያ ደርቦልኛልና በእግዚአብሔር እጅግ ደስ ይለኛል፣ ነፍሴ በአምላኬ ሐሴት ታደርጋለች። ምድርም ቡቃያዋን እንደምታወጣ ገነትም ዘሩን እንደሚያበቅል እንዲሁ ጌታ እግዚአብሔር ጽድቅንና ምስጋናን ባሕዛብ ሁሉ ፊት ያበቅላል።